የአሜሪካ ድምፅ ነው በ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሰኔ 22 2015 ዓ ም ዝግጅታችን ጀመረ። ¶¶ ኢትዮጵያ ብሪክስን ለመቀላቀል ጥያቄ አቀረበች። እነሱ መስራት ይፈልጋሉ ብሪክስ እና እንዲህ የሚሉን አይመስለኝም። እሺም ካሉ ምናልባት አንዳንድ ለውጦች የኢኮኖሚ አስተዳደሩ ላይ ይፈልጉ ይሆናል። የሰማችኋቸው በጉዳዩ ላይ ለአሜሪካ ድምፅ አስተያየታቸውን የሰጡትን የምጣኔ ሀብት ተመራማሪና ተንታኝ ዶክተር ቆስጠንጢኖስ በርሄን ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በተፈናቃዮች የተጨናነቀው በደብረ ብርሃን የመጠለያ ካምፖች የኩፍኝ ወረርሽኝ ተከስቷል። ወደ ከተማም እንዳይስፋፋ አስግቷል። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻቸው የተከበራችሁ አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን እናንተም አብራችሁን ሁኑ። አሁን በቅድሚያ ለምሽቱ ዋና ዋና ያለም ዜና ወደ እንግዱ በድጋሚ እንደምናመሻችሁ ዜናውን የማሰማችሁ እንግዳ ወሌ ነኝ። አሜሪካና ተመድ በኢትዮጵያ የእርዳታ እህል መዝባሪ ባለሥልጣናት ከስርጭት አሰራሩ እንዲወጡ መጠየቃቸው፣ በሱዳን ዋና መዲና ካርቱም ትናንት ረቡዕ በኢድ አልአዳ አረፋ ክብረ በዓል የተኩስ ልውውጥ እና የአየር ጥቃት መቀጠሉ፣ እንዲሁም የብሪታንያ መንግስት ጥገኝነት ጠያቂዎችን ወደ ሩዋንዳ ለመላክ ያወጣው እቅድ በአገሪቱ ይግባኝ ሰሚ ፍርድ ቤት ሕገ ወጥ ነው መባሉ የሚሄዱት ይገኙበታል። ወደ ዝርዝሩ እናልፋለን። አሜሪካና የተባበሩት መንግስታት ድርጅት የእርዳታ እህል መዝባሪ ባለስልጣናት ከስርጭት አሰራሩ እንዲወጡ ጠየቁ። የእርዳታ እህል መቋረጥ በአሁኑ ወቅት በረሃብ እየሞቱ ባሉ ኢትዮጵያውያን ላይ የጨምረው ስቃይ እንዳስደነገጠው የገለጸው የአሜሪካው ዓለም አቀፍ ተራድኦ ድርጅት ዩኤስኤይድ የአገሪቱ ባለሥልጣናት የእርዳታ እህል ለተገቢ ሰዎች እንደሚደርስ ካረጋገጡ ያቋረጠውን የምግብ እርዳታ ስርጭት በተቻለ ፍጥነት ዳግም ለመቀጠል ላይ ማተኮር ማተኮር እንደሚሻ ለአሶሴትድ ፕሬስ በላከው የኢሜይል መልእክት አስታውቋል። አሜሪካ እና የተባበሩት መንግስታት ድርጅት የኢትዮጵያ ባለሥልጣናት ከእርዳታ ስርጭት ሥራው እንዲወጡ ጠይቀዋል። እንደ የጣት አሻራ የመሰሉ ግለሰቦችን የመለያ ዘዴዎች በእርዳታ ስርጭቱ አሰራር ላይ ጥቅም ላይ እንዲውልም ጠይቀዋል። የእርዳታ ምግብ በማዳረስ ስራ ላይ ያሉ የኢትዮጵያ መንግስት ባለሥልጣናት በምዝበራው እንደተሳተፉ የረዴት ሰራተኞች መናገራቸውን የአሶሺየትድ ፕሬስ አስታውቋል። ባለሥልጣናቱ ግን ክሱን ያስተባብላሉ። እርዳታውን የማቋረጥ ውሳኔ ማሳለፍ አስቸጋሪ እንደነበር የጠቀሰው ድርጅቱ ሆኖም ግን በመላ አገሪቱ ከፍተኛ መጠን ያለው የእርዳታ ምግብ በተቀናጀ መንገድ ላልተገባ ዓላማ መዋሉ አሳሳቢ ደረጃ ላይ በመድረሱ ከውሳኔ ላይ ለመድረስ መገደዱን አስታውቋል። እርዳታው ከተቋረጠ ወዲህ በረሃብ ጋር ከረሃብ ጋር በተገናኘ ከሰባት መቶ ያላነሱ ሰዎች እንደሞቱ ድርጅቱ ጨምሮ ገልጿል። በሱዳን ዋና ከተማ ካርቱም ትናንት ረቡ በኢድ አል አድሃ አረፋ ክብረ ባህል ላይ ምእመናን ለአገሪቱ ሰላም ለመጸለይ ቢሰባሰቡም በዓሉን ምክንያት በማድረግ ለአንድ ቀን ቃል ተገብቶ የነበረው የተኩስ አቁም በተኩስ ልውውጥና በአየር ጥቃት ተጥሷል። የካርቱም መንትያ ከተማ ተብላ በምትጠራው ኦምዱርማን ያሉ ነዋሪዎች ትናንት ረቡ የአየር ድብደባ እና የጸረ አውሮፕላን ተኩስ እንደነበር ተናግረዋል። ሁለቱ ተፋላሚ ጀኔራሎች በዓሉን ምክንያት በማድረግ ተኩስ እንደሚያቆሙ ቃል ቢገቡም በተግባር ሳያውሉት እንደቀሩ የኤኤፍፒ ዘገባ አመልክተዋል። አገሪቱ ከዚህ በላይ ጦርነት መሸከም አትችልም ሲል ተደምጧል። የካርቱም ነዋሪው ካዚም አብደልባቂ በሰራዊቱ አዛዥ አብደልፈታ አልቦርሃን እና በምክትላቸው በነበሩት እና አሁን ተቀናቃኝ በሆኑት የፈጥኖ ደራሽ ኃይሉ መሪ መሐመድ አምዳን ደጋሎ መካከል በሚደረገው ውጊያ እስካሁን 2800 ሰዎች ሲገደሉ 2.8 ሚሊዮን ሰዎች ተፈናቅለዋል። ወጣቶችና አቅም ያላቸው ሁሉ ሰራዊታቸውን በመቀላቀል አገራቸውን እንዲከላከሉ አልቡራን ከትናንት መስቲያ ማክሰኞ ጥሪ አድርገዋል። የብሪታንያ መንግሥት አደገኛ ጉዞ አድርገው ወደ አገር ውስጥ ገብተዋል ያላቸውን ጥገኝነት ጠያቂዎች ወደ ሩዋንዳ ለመላክ ያወጣው ዕቅድ በአገሪቱ የይግባኝ ሰሚ ፍርድ ቤት ሕገ ወጥ ነው ተባለ። በሦስት ዳኞች የተሰየመው የአገሪቱ ይግባኝ ሰሚ ፍርድ ቤት ሩዋንዳ የፍልሰተኞቹን ደህንነት የሚጠበቅባት ሦስተኛ አገር አይደለችም ሲል በአብላጫ ድምፅ ወስኗል። ውሳኔውን ያልተቀበለው መንግሥት የይግባኝ አቤቱታ እንደሚያቀርብ አስታውቋል። በጠቅላይ ሚኒስትር ሪሺ ሱናክ የሚመራው ወግ አጥባቂ መንግሥት በአነስተኛ ጀልባዎች ላይ በመሆን ከሰሜን ፈረንሳይ የተነሱ ወደ እንግሊዝ ገብተው ለመኖር የሚፈልጉትን ፍልሰተኞች እንደሚያስቆም በተደጋጋሚ ይዝቷል። ባለፈው ዓመት 45 ሺህ ሰዎች የእንግሊዝን መተላለፊያ ቻንል አቋርጠው ሲገቡ በርካቶች ለማቋረጥ ባደረጉት ሙከራ ሕይወታቸውን አጥተዋል። ከፈረንሳይ ተነስተው ባሕሩን አቋርጠው በእንግሊዝ መተላለፊያ ቻንል በኩል ወደ አገሪቱ የገቡትን ጥገኝነት ጠያቂዎች ወደ ሩዋንዳ ለመላክ መንግሥት ከስምምነት ላይ ቢደርስም ሰዎችን መኖር ወደማይፈልጉበት አገር ነው የመላኩ ውጥን ኢሞራላዊና ኢሰብአዊ ተግባር ነው በማለት የመብት ተሟጋቾች ተቃውሞ አሰምተዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ 18 ነው። በፈረንሳይ አንድ የ17 ዓመት ወጣት ከትናንት በስቲያ ማክሰኞ በፖሊስ መገደሉን ተከትሎ በመላው አገሪቱ ተቃውሞ በመደረግ ላይ ነው። ፖሊስ 150 የሚሆኑ ተቃዋሚዎችን በቁጥጥር ስር ማድረጉን ሲያስታውቅ ፕሬዝዳንት ኢማኑኤል ማክሮን ከካቢኔያቸው ጋር አስቸኳይ ስብሰባ እንደሚቀመጡ ተመልክቷል። ናኤል በሚል የመጀመሪያ ስሙ ብቻ የተለየው የ17 ዓመቱ ወጣት የሰሜን አፍሪካ ትውልድ እንደሆነ ሲነገር ናንቴር በተባለችው እና የሠራተኛው መደብ በሚኖርባት ከተማ እንደተገደለ ለማወቅ ተችሏል። የአሁኑ ዋና የተቃውሞ ማዕከልም ይህችው ከተማ እንደሆነች ታውቋል። ተቃውሞው ቱሉስ፣ ዲዦን እና ሊዮን በተባሉ ከተሞች መስፋፋቱም ተነግሯል። የአገሪቱ ፕሬዝደንት ኢማኑኤል ማክሮን ከፍተኛ ሚኒስትሮቻቸውን ለአስቸኳይ የቀውስ አያያዝ ስብሰባ ዛሬ እንደጠሩ ታውቋል። የወጣቱ መገደል ዝቅተኛ ገቢ ባላቸውና የተለያዩ አገራት ትውልዶች ተቀላቅለው በሚኖሩባቸው አካባቢዎች የፖሊሲን ጭካኔ ያሳያል የሚለውን የነዋሪዎቹን ክስ በአደባባይ መነጋገሪያ አድርጎታል። በግድያው በተጠረጠረው ፖሊስ ላይ ምርመራ በመደረግ ላይ ሲሆን አቃቤ ሕግ ሟቹ መኪናውን እንዲያስቆም በፖሊስ የተሰጠውን ትእዛዝ አላከበረም ሲል እርምጃውን አስረድቷል ተብሏል። አንድ መንግሥታዊ ያልሆነ ድርጅት ሕፃናት በሚበዙበት አንዲት ትንሽ ጀልባ ላይ የነበሩ 86 ፍልሰተኞችን ከሜዲትራኒያን ባህር ላይ መታደጉን አስታወቀ። ከፍልሰተኞቹ ውስጥ 80 በመቶ የሚሆኑት የመንሳፈፊያ ጃኬት ያላደረጉ ሕፃናት እንደሆኑና ያለ አዋቂና ጠባቂ እንደ ተገኙ ታውቋል። አንዳንዶቹ የነዳጅና የባሕር ውኃ ቅልቅል በሚፈጥረው ኬሚካል አካላቸው እንደ ተጎዳ ታውቋል። ኤስኦኤስ በተባለው መንግሥታዊ ያልሆነ ድርጅት የሚንቀሳቀሰው ኦሽን ቫይኪንግ የተሰኘው የነፍስ አድን መርከብ ከስፍራው የሦስት ቀናት ጉዞ ርቃ ወዳለችው ባሪ የተባለችው ወደብ ወስዷቸዋል ተብሏል። የተመድ የስደተኞች ከፍተኛ ኮሚሽነር እንደሚለው በያዝነው የፈረንጆች ዓመት 81254 ፍልሰተኞች ከሰሜን አፍሪካ እና መካከለኛው ምስራቅ ተነስተው አውሮፓ ሲገቡ 1208 የሚሆኑት ግን ሜዲትሬንያን ባህርን በማቋረጥ ላይ ሳሉ ጠፍተዋል። በመጨረሻም በሳዑዲ አረቢያ በመካሄድ ላይ ባለው የሐጅ ጉዞ ላይ ከአራት ሺህ በላይ የሚሆኑ ምዕመናን በከፍተኛ ሙቀት ምክንያት ተዳክመው ወደ ሆስፒታል መወሰዳቸውን የሳውዲ ጤና ሚኒስቴር አስታውቋል። በከፍተኛ ሙቀት ምክንያት የተጎዱ ሰዎች አጠቃላይ ቁጥር ከ6700 በላይ እንደነበር ባለሥልጣናት አስታውቀዋል። የሐጅ ተጓዦቹ ሻንጣን እንዳይሸከሙና በእርጋታ እንዲንቀሳቀሱ በባለሥልጣናት ምክር ለግሰው እንደነበርም ታውቋል። ሙቀቱ ከ45 ዲግሪ ሴልሲየስ በላይ እንደሚደርስና የጤና ሠራተኞችና በጎ ፈቃደኞች ውሃ ሲያደሉ እንደሚውሉም ተመልክቷል። አድማጮች፣ የምሽቱ ዜና በዚሁ ተጠቃሏል። ለቀሪ ዝግጅቶች ወደ ስመኝሽ መልሳቸዋሉ። እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ሰኔ 22 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲሰራችን አበባየው ገበያውም አብረውን ያመሻሉ። ዝግጅታችንን በድጋሚ ለማስታወስ ከሬዲዮ፣ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል እንድትከታተሉ ሁሉን በድጋሚ እንጋብዛለን። አሁን ቀዳሚ ወደ ሆነው ወደ አብይ ርዕስ ዘገባ ንለፍ። ኢትዮጵያ በምጽሐረ ቃሉ ብሪክስ በመባል የሚታወቀውን የአምስት ፈጣን አዳጊ ሀገራት ጥምረት ለመቀላቀል ጥያቄ እንዳቀረበች የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም ገለጹ። በጉዳዩ ላይ ለአሜሪካ ድምጽ አስተያየት የሰጡ የምጣኔ ሀብት ጉዳዮች ተመራማሪና ተንታኝ ዶክተር ቆስጠንጢኖስ በርሄ የብሪክስ አባል መሆን በምጣኔ ሀብት አንጻር ጠቀሜታ እንዳለው ገልጸው ፖለቲካዊ ተጽዕኖ ግን ማስከተሉ እንደማይቀር አስተያየት ሰጥተዋል። እንዲህ እንዳለ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር መለስ አለም የኢትዮጵያ መንግስት የሰብአዊ እርዳታ አቅርቦቱን መቀጠል በሚችልበት አሰራር ላይ ከለጋሽ ድርጅቶች ጋር ንግግር እያደረገ እንደሚገኝና ስርጭቱን በቅርቡ ሊጀምር እንደሚችል ተናግረዋል። በሌላ በኩል የሀገሪቱ ባለስልጣናት እርዳታ ለተገቢው ሰዎች እንደሚደርስ ካረጋገጡ የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ወይም ዩኤስኤአይዲ አቋርጦት የነበረውን የምግብ እርዳታ በተቻለ ፍጥነት ዳግም በመቀጠል ላይ ማተኮር እንደሚፈልግ ገልጿል። ኬኔዲ አባተ ዝርዝር ዘገባ አለው። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም ዛሬ ሰኔ 22 ቀን 2013 ዓ ም ጋዜጣዊ መግለጫ በሰጡበት ወቅት ሩሲያ፣ ቻይና፣ ህንድ፣ ብራዚል እና ደቡብ አፍሪካ የመሰረቱት በምህጻረ ቃሉ ብሪክስ በመባል የሚታወቀው ጂኦፖለቲካዊ ጥምረት አባል ለመሆን ኢትዮጵያ ጥያቄ ማቅረቧን ተናግረዋል። አሁን እየተለወጠ ባለው የዓለማችን ሁኔታ አንጻር እየተቀያየረ ባለው የዓለማችን ሁኔታ አንጻር እና የሀይል አሰላለፍ አንጻር ብሔራዊ ጥቅማችንን ለማረጋገጥ የሚረዱ የሌሎች ዓለም አቀፍ ተቋሞች አባል እንድንሆን እንሰራለን። ከነዚህ አንደኛው ብሪክስ ነው፣ ጥያቄ ቀርቧል። በዚህ መሰረት የብራዚል፣ ሩሲያ፣ ህንድ ቻይና እና ደቡብ አፍሪካ አባል የሆኑበት የዚሁ አካል አባል ለመሆን በኢትዮጵያ መንግስት በኩል ጥያቄ ቀርቧል። በጎ ምላሽ ያገኛል ብለን እናስባለን። የኢትዮጵያን ብሪክስን የመቀላቀል ጥያቄና አንድምታውን በተመለከተ ትንታኔ የሰጡን የምጣኔ ሀብት ጉዳዮች ተመራማሪና ተንታኝ ዶክተር ቆንስጠንጢኖስ በርሄ የብሪክስ አባል መሆን ከድርጅቱና ከአባል ሀገራቱ ግዙፍ ባንኮች የመጠቀም እንዲሁም ትልቅ የንግድ ቀጣና በመሆን ላይ ከሚገኘው ከዚሁ ጥምረት ኢኮኖሚያዊ ጠቀሜታ ለማግኘት እንደሚረዳ አብራርተዋል። እንግዲህ ብሪክስ አባልነት ብዙ ሀገሮች አመልክተዋል፣ ነግብጹ ለው አመልክተዋል ና ብሪክስ የስፋፋ ይሄዳል ያለው አሁን ይሄ በቻይና የሚመራው ብሪክስ ብዙ ሀገሮች ለመግባት አመልክቷል። አንዳንዶቹም ተጋብዘዋል። እንግዲህ ብሪክስ ምናልባት አባልነት ደግሞ አንዱ ምንድነው ቻይና አሁን የዓለም ባንክን ካፒታል ሊወዳደር የሚችል የኤዥያን ኢንፍራስትራክቸር ዴቨሎፕመንት ባንክ የሚል ከፍታለች። ትልቅ ገንዘብ ያለበት ከባድ ብሪክስ ራሳቸው የራሳቸው ባንክ ሊከፍቱ ነው። ሶስተኛ የብሪክስ ሀገሮች አሁን በራሳቸው ገንዘብ መገበያየት እንዲችሉ አንዳንድ ምርታ እየወሰዱ ነው ያሉት፣ ዶላርን ትተው ማለት ነው። ምናልባት የቻይና ኒዋን ይጠቀሙ ይሆናል። አብዛኛው እሱ ነው አሁን ዶሚናንት ገንዘብ ያለው። ከንግድ ጋንዛ ስናየው ያ ነገር እያደረጉ ነው ያሉት እና ሶስተኛ ደግሞ አሁን ከዶላር ነጻ ለመውጣት የሚባለው ሁኔታ አለም ውስጥ ያለው ብዙ ሀገሮች ብዙ ነገሮች እያደረጉ ነው ያሉት። በአብዛኛው ሀገሮች ትልቁ ፍራቻቸው አሁን ዩናይትድ ስቴትስ አንድ ነገር ባለችው ቁጥር ማዕቀብ ታደርጋለች። ምክንያቱም አሜሪካ እንደፈለገችው ማዕቀብ ማድረግ ትችላለች፣ ግዙፍ ኢኮኖሚ ስላላት ዩናይትድ ስቴትስ የፈለገችውን ነገር ማድረግ ትችላለች። አሁን ሱዳንም ከኢንተርናሽናል ገንዘብ ግብይት ውጭ አድርገዋታል። ከዛ ለመውጣት ብዙ ጥረት ያደረጉ ሀገሮች እና ስለዚህ የብሪክስ አባልነት ይሄ ሊጠቅም ይችላል በሚል ግምት ነው እና ትልቅ የንግድ ቀጠና ሆኖ እየወጣ ነው ያሉ ብሪክስ አሁን የኢትዮጵያ የአባልነት ጥያቄ ተቀባይነት ሊያገኝ እንደሚችልም ያብራሩት ዶክተር ቆስጠንጢኖስ ነገር ግን ከአባልነቷ ተጠቃሚ ለመሆን በገንዘብ፣ በካፒታል ገበያ እና ሌሎች የምጣኔ ሀብት ጉዳዮች ላይ ማሻሻያዎችን ማድረግ እንደሚጠበቅባት ያስረዳሉ። እነሱ መስፋፋት ይፈልጋሉ ብሪክስ እና የሚሉን አይመስለኝም። እሺም ካሉ ምናልባት አንዳንድ ለውጦች የኢኮኖሚ አስተዳደሩ ላይ ይፈልጉ ይሆናል። አባልነት እኮ ምንም ችግር የለውም። ሄዶ ወንበር ይዞ መቀመጥ ነው። መጨረሻ ላይ እነሱ ናቸው የሚወስኑት ትልቅ ኢኮኖሚ ያላቸው። ዋናው እንግዲህ ምንድን ነው የብሪክስ አባል መሆን ከነዚህ ሀገሮች ካላቸው መዋለ ነዋይ፣ ቴክኖሎጂ፣ የንግድ ስርዓት ጋራ የምንተሳሰርበት የኢኮኖሚና የንግድ ስርዓት ደረጃ ላይ ነው ያለነው ምለውን ጥያቄ መመለስ ያስፈልጋል። ምክንያቱም እነዛ የንግድ ቀጠና ውስጥ ለመግባት የዛ የንግድ ቀጠና ሥርዓቶችን ማክበል ስለሚያስፈልግ እኛ ብዙ የሚጎሉ ነገሮች አሉ። አሁን የካፒታል ገበያ ሥርዓት መመሰረት፣ አሁን እሱ እየተመሰረተ ነው ያለው። የውጭ ባንኮች የመግባት ሁኔታ በሚዲያ እሰማለሁ የውጭ ባንኮች እንደሚገቡ፣ ግን ምን ያህል ነው ያለው የሚለው ጥያቄ ነው። በሰብስቲ ደረጃ የፋይናንስ አስተዳደሩ እንዴት አድርገን ነው ከውጭ ከነዚህ ከነብሪክስ ጋር ጋራ እኩል ለእኩል ሊያሳየን የምትችል የሚችል ነገር የሚሆነው ምክንያቱም አሁን ብዙዎቹ አሁን ብሔራዊ ባንካቸው ነፃ የሆነ ባንክ ከመንግስት ጥነው ውጭ ያለ ነው። እንደ መንግስት አራት ያረድፎ ነው የሚታይ ነው። ሀገራችን ግን ብሔራዊ ባንክ እንደ መንግስት ተቀጣሪ ሆኗል፣ እንደ መንግስት ሰራተኛ ሆኗል እና ብሔራዊ ባንክ ደግሞ የራሱን የሆነ ሞኔተሪ ፖሊሲ ማውጣት እስካልቻለ ድረስ ነፃ ሆኖ የኢኮኖሚ ፖሊሲ ወደ ሰማንያ በመቶም ቢሆን ከገንዘቡ ጋር የተያዘ ነው እና በአብዛኛው ብሔራዊ ባንክ ነው። አሁን የዲቫሉሽን ጥያቄ፣ የኢንትረስት ሬት ጥያቄ እነዚህ እነዚህን ነገሮችን የሚመለከትና ለነገሩ ከተቀበሉን ጥሩ ነገር ነው ብሪክስ በሌላ በኩል የብሪክስ አባልነት ትልቅ ፖለቲካዊ ተጽዕኖ አለው የሚሉት የምጣኔ ሀብት ጉዳዮች ተመራማሪና ተንታኙ ዶክተር ቆስጠንጢኖስ በርሄ፣ በመሆኑም ኢትዮጵያ ሚዛኗን ጠብቃ ለመሄድ የሚያስችላትን ዲፕሎማሲ መከተል እንዳለባት መክረዋል። ብሪክስ አሁን የአሜሪካን ተቃውሞ አይነት ሆኖ እያደገ ያለ ነገር ስለሆነ ትልቅ ፖለቲካዊ ተጽዕኖ አለው። አሜሪካ ምትባል ትልቅ ሀገር ምን አይነት ግንኙነት ይኖርናል ነው ዩናይትድ ስቴትስ አሁን ቶሎ ጉደር ስንናገር እሷ ናለች አሁን ዘንድሮ አንድ ነጥብ ስምንት ቢሊዮን ሰጥታናለች ለሰብአዊ እርዳታ። ስለዚህ ይህን ሁሉ አገናዘብ ጥሩ ይሆናል። አባል በምንሆኑበት ጊዜዛ እንደዚሁ ዝም ብለን ከዩናይትድ ስቴትስ ጋር ያለን ችግር እየፈጠርን ከሆነ የዓለም ኢኮኖሚ አሁንም ምትምራ አለች ዩናይትድ ስቴትስ። እና ወዳሉም ጠላነው ቻይናም ራሳቸው ከዩናይትድ ስቴትስ ጋር ችግር ቢኖሩባቸው ያ ግዙፍ ኢኮኖሚያቸው በአንድ ቀን እንደሚፈርስ የሚታወቅ ነገር ነው። እንደዚህም ብሎ ለአፋቸው ይናገራሉ እ እነሱ መጭራሽ ከዩናይትድ ስቴትስ ጋር ያላቸውን ሁኔታ በምንም በምንም መንገድ የሚያበላሸዋሉ። ከዚህ ከዩክሬን ጦርነት በኋላም ትልቁ መስመር የያዘው ብሪክስ ነው። ምክንያቱም ቻይና አላወገዘችም ይህንን የሩሲያ ወረራ በሱ ምክንያት ቅር ብሏቸዋል ምዕራባውያን። በሁለተኛ ደረጃ ደግሞ ቻይና እና ሩሲያ ከፍተኛ የፖለቲካ፣ የኢኮኖሚ እና የሚሊትሪ ስርም አርገዋል። ስለዚህ የብሪክስ አባል መሆን ከነሱ ጋር መጠመር እንዲህ እንዳለ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም በዛሬው መግለጫቸው ላይ የኢትዮጵያ መንግስት በዋና ዋና ለጋሽ ድርጅቶች የተቋረጠው የሰብአዊ እርዳታ አቅርቦት መቀጠል በሚችልበት ጉዳይ ላይ ከድርጅቶቹ ጋር ንግግር እያደረገ እንደሚገኝ ገልጸዋል። ዩናይትድ ስቴትስና የተባበሩት መንግስታት ድርጅት ካለፈው መጋቢት ወር ጀምሮ የምግብ እርዳታ ስርጭት ማቋረጣቸውን ተከትሎ በትግራይ ክልል በቅርብ ሳምንታት ውስጥ ከሰባት መቶ በላይ ሰዎች በረሃብ እንደሞቱ የክልሉ ባለስልጣናት እና ተመራማሪዎች መናገራቸውን አሶሼትድ ፕሬስ ትናንት መዘገቡ ይታወቃል። ሁለቱ ዓለም አቀፍ ለጋሽ አካላት በትግራይ ክልል ለተቸገሩ ሰዎች የሚላከው የስንዴ እርዳታ ተሰርቆ ለገበያ እንደቀረበ አረጋግጠናል በሚል ነው እርዳታውን ያቋረጡት። የኢትዮጵያ መንግስት ይህን ችግር የሚከላከል የቴክኒክ ኮሚቴ አቋቁሞ በመስራት ላይ መሆኑን እንዲሁም ከእርዳታ ስርቆት ጋር በተያያዘ የሚጠረጠሩ አካላትን ተጠያቂ ለማድረግ እየሰራ እንደሚገኝ የተናገሩት አምባሳደር መለስ ታዲያ አቅርቦቱ በቅርቡ ዳግም ሊጀመር እንደሚችልም ገልጸዋል። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲም ለአሶሼትድ ፕሬስ በኢሜይል በላከው ምላሽ የኢትዮጵያ ባለስልጣናት እርዳታው ለተቸገሩ ሰዎች መድረሱን የሚያረጋግጡ ከሆነ የምግብ እርዳታውን በተቻለ ፍጥነት ለማስቀጠል በትኩረት እንደሚሰራ ገልጿል። በኢትዮጵያ ሕዝብ ላይ እየደረሰ ያለው መከራና ስቃይ በጣም አሳዝኖኛል ያለው ዩኤስኤአይዲ በመላው አገሪቱ በሰፊው ተስተውሏል ባለው የምግብ እርዳታን ላ ተገባ አላማ የመጠቀም ተግባር ምክንያት የእርዳታ አቅርቦቱን በአስገዳጅነት ማቆሙን አስታውሷል። ድርጅቱ ከእርዳታ አቅርቦቱ መቆም በኋላ በረሃብ ምክንያት ከሰባት መቶ በላይ ሞት መመዝገቡን እንዳረጋገጠም ዘገባው ያመለክታል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የአብየር ዘገባውን ነበር የተከታተላችሁት። የትንታኔው መጽሔት ይቀጥላል። በደብረ ብርሃን ከተማ በሚገኙ መጠለያ የተፈናቃዮች መጠለያ ካምፖች ውስጥ የኩፍኝ ወረርሽኝ እንደተከሰተ የከተማ አስተዳደሩ የጤና መምሪያ አስታወቀ። እስካሁን በበሽታው የሞቱ ባይኖሩም ከ80 እስከ 140 የሚደርሱ ሰዎች በኩፍኝ መያዛቸው ተገልጿል። የከተማ አስተዳደሩ በሽታውን መከሰት ተከትሎ 10 ሺ የሚደርሱ ተፈናቃዮች የኩፍኝ መከላከያ ክትባት እየሰጠ እንደሆነ ገልጿል። መስፍን አራጌ ዝርዝራለሁ የደብረ ብርሃን ከተማ አስተዳደር ጤና መምሪያ ኃላፊ አቶ በቀለ ገብሬ እንዳስታወቁት የኩፍኝ ወረርሽኝ የተከሰተው የዛሬ ሁለት ሳምንት ገደማ ነው። በከተማችም ወደ ስድስት አካባቢ የሚደርሱ የተፈናቃይ ጣቢያዎች አሉ። በዋነኝነት ወይን እሸት ካምፕ ባለው ላይ መጀመሪያ ኬዝና ድምሳይ በማድረግ ለብቻው በመለየት አገልግሎትን እንዲያገኝ ነው እያደረግ ነው። ምክንያቱም በጣም ተላላፊ ስለሆነ ተጨናንቀው በሚኖሩበት ሁኔታ ውስጥ እዛ ውስጥ አንድ በዚህ በሽታ የተጠቃ ሰው ቢቆይ በቀላሉ ካንዱ ወደንዱ የመዛመት እድሉ በጣም ከፍተኛ ስለሆነ እንደዚህ አይነት ችግር እንዳይገጥም በአፋጣኝ መልኩ ለይቶ ለብቻው አቆይቶ ሕክምና አገልግሎት የሚያገኙበትን ወደ አራት አካባቢ የሚደርሱ ድንኳኖቹን በመጣል እንደዚህ አይነት ችግር የገጠማቸውን በቅርብ ርቀት እዛው ማንኛውንም አስፈላጊ ሕክምና በማድረግ አብዛኞቹ እንዲድኑ አስተቻለበት ሁኔታ ነው ያለው። ከዚህ በተጨማሪ እዛውም በቅርብ ቻይና ካንቶ የሚባለውም ላይ እንደዚሁ የተወሰነ ችግር ከዚህ ጋር በተያያዘ ተከስቶ ነበረ። እዛም አካባቢ ላይ ያለው ብቻቸው በመለየት የህክምና አገልግሎትን እንዲያገኙ ለማድረግ ተችሏል። በአጠቃላይ ወደ ሰማንያ አካባቢ የሚደርሱ በተለያየ የእድሜ ደረጃ ላይ ያሉ ማህበረሰቦች ላይ ይሄ የኩፍኝ ወረርሽኝ ተከስቶ ነበር። በበሽታ የተያዙት ሰዎች ቁጥር የመምሪያ ኃላፊው ከተናገሩት እንደሚበልጥ በልዩ ልዩ የመጠለያ ጣቢያዎች ውስጥ የሚኖሩ ተፈናቃዮች ይናገራሉ። በዚህ ጉዳይ ላይ የተጠየቁት አቶ በቀለ በሰጡት ምላሽ ሰማንያ አካባቢ ነው አሁን እስካሁን ላይሊስት የተሞላላቸው እና በመረጃ የተያዙት ከዛም በላይ ሊበልጥ ይችላል ግን አሁን ደረጃ ኮንፊርም ተደርጎ በስም ሊስት አውት የተደረገው ያለ መረጃ እስከዛ ድረስ ነው። በሽታው እንዴት እንደተከሰተ ጥናት እየተደረገ እንደሆነ ያመለከቱት የመምሪያው ኃላፊ አቶ በቀለ በበሽታው ስለተያዙ ሰዎች ሁኔታም ሲያብራሩ ያው እንግዲህ እሱን እያጠናን ነው። በዋናነት ለዚህ ችግር የተጋለጡትን ማህበረሰብ ስናይ ሂስትሪያቸውን አብዛኞቹ ከሌላ ቦታ በቅርብም የመጡ ናቸው። ማጠናቀቅ የሚገባቸውን የኩፍኝ ክትባት አላጠናቀቁም። ስለዚህ ያ በመሆኑ ያው በቀላሉ ለዚህ ችግር ፈጠር ምክንያት ሆኗል። ከተለያየ አካባቢ የመጡ ስለሆነ ኢንቨስቲጌሽን ስንሰራ ለእንደዚህ አይነት ጊዜ የተጋለጠ አብዛኞቹ ከአሁን በፊት የኩፍኝ ክትባት ያልወሰዱ እንደሆኑ ለማረጋገጥ ተችሏል። በበሽታው እስካሁን የሞት አደጋ አለመድረሱንና በሽታው እንዳይስፋፋ ግን አስር ሺህ ለሚደርሱ ተፈናቃዮች ክትባት ሲሰጥ እንደቆየ የጤና መምሪያ ኃላፊው አክለው ገልጸዋል። እዛው በተፈናቃይ ካምፕ ለሚኖሩ ማህበረሰቦች የኩፍኝ ክትባት አገልግሎት ለተከታታይ አምስት ቀን በዘመቻ መልክ እንዲሰጥ ነው ያደረግነው እና ዛሬ ሁሉንም የዘመቻ የምናጠቃልልበት ቀን ነው። ሀያ ሺህ ተፈናቃዮች ይኖሩበታል በሚባለው ቻይና ካምፕ ተፈናቃዮች አስተባባሪ የሆኑት ቤት እየደረቤ የኩፍኙ ክስተት አሳሳቢ እንደሆነ ተናግረዋል። አስራ ሁለት ሰዎች በኩፍኝ የተጠቁ ምልክቱ የታ የተገኘባቸው ዙ በህክምና የተረጋገጡ ለብቻቸው መገለያ ቦታ ተደርጎላቸው አራት ሞባይል ሴንተር ህክምና ላይ የሚሰሩ አሉ። እነሱ እየተከታተሉ ህክምና እየሰጧቸው ነው። ለሌላው ለቀረው ደግሞ ተብሎ ነገሩ አሳሳቢ ስለሆነ ብዙ ህብረተሰብ ያለበት ቦታ ስለሆነ እስካሁን ከሀያ ዓመት በታች እና ከስድስት ወር በላይ ያሉ ወጣቶች ጠቅላላ ግቢ ይከተብ ተብሎ አሁን ላይ ራሱ ክትባ ላይ ነው ያለው። ሰው እየተከተበ ነው። በየመጠለያ ጣቢያዎቹ በርካቶች ተጨናንቀው በሚኖሩበት ሁኔታ ተላላፊ በሽታ መከሰቱ ተጽዕኖውን ከባድ እንደሚያደርገው አቶ በቀለም ይስማሙበታል። ተጽዕኖ በጣም ከባድ ነው። ከአንዱ ወደ አንዱ በቀላሉ የሚተላለፍ በሽታ ስለሆነ የሚኖሩት በጣም በተጨናነቀ ሁኔታ ነው። ከዛ ለእነዚህ ማህበረሰብ ክፍል ለይተህ ለብቻቸው አድርገህ ስታክም ደግሞ ተጨማሪ ቦታ ተጨማሪ መጠለያ ተጨማሪ ቁሳቁስ ተጨማሪ ግብአት ነገር ይጠይቃል እና ያንን ሁሉ ያው ባለችው ቦታ ላይ በዛ በማድረግ ነው ስንሰራ የቆየ ነው። በዛ ያው የሕክምና አገልግሎቱን ለመስጠት የተለያየ ግብአት ያስፈልጋል። በሌላ በኩል ከፍተኛ የምግብ እጥረትና ረሃብ ባለበት ኩፍኝ መቀስቀሱ ተፈናቃዩን ስጋት ውስጥ እንደጣለው አቶ ቤትዬ ይናገራሉ። ከምግብ ዋስትና በእርግጥ የበቆሎ ዱቄት ተብሎ ግንቦት አስር ቀን ታዞ ግንቦት አስራ ሁለት የወጣ የበቆሎ ዱቄት ነበረ። አይ በቆሎ ዱቄ ትንሽ ለምግብነት በጣም አስቸጋሪ ነበረ። ክክ ነገር ነው። ለእንጀራም አይሆንም፣ ለዳቦም አይሆንም፣ ለገንፎም አይሆንም። በጣም አስቸጋሪ ነገር ነበርና ያውም ሲመጣ ደግሞ ከመጀመሪያው ቆይቶ ስለሆነ የመጣው የካቲት አስራ ሁለት ነበር መጀመሪያ ጊዜ የተሰጠው። ቆይቶ ይሄው መጣ። ይሄውም ሲመጣ ደግሞ በቆሎ ገንፎ ካልሆነ ዳቦ ካልሆነ እንጀራ ካልሆነ በጣም አስቸጋሪ ነበርና አሁን ደግሞ ወሩም ሰኔ ስምንት አልፏል። በዛ ላይ እነዚህ ይሄ በሽታ ሲከሰት በሽታውም የመስፋፋት እንትኑ በጣም በጣም ሰፊ የሆነው ነው ያለው። ረሃብ ገብቶ በሽታ ገብቶ ምን አድርጎ ነው ይሄ ህብረተሰብ መቋቋም የሚችለው የሚለው በጣም አሳሳቢ ሁኔታ ላይ ነው ያለው። ስማቸውን መግለጽ ያልፈለጉና በጤናው ዘርፍ እንደሚሰሩ የተናገሩ አንድ የከተማዋ ነዋሪ በበኩላቸው በሽታው ከመጠለያ ጣቢያዎቹ ውጭ ሊስፋፋ ይችላል የሚል ስጋት አድሮብናል ብለዋል። እንደ አንድ ጤና ባለሙያ ኩፊ በቀላሉ ከሚተላለፉ በሽታዎች ዝርዝር ውስጥ እንደሚካተት አውቃለሁ። ስለዚህ እዚህ በሽታ የገባበት ካምፕ ከሚኖሩ ሰዎች ወደ ከተማ የሚመጡት ሰዎች እኛ ጋር ኮንታክት ያላቸው ሰዎች አሉ። ስለዚህ በሽታ የተያዙ ሰዎች ሲተነፍሱ ወይም ሲያስሉ ወይም ሲያስነጥሱ፣ እኛ ጋር ኮንታክት ሊኖረው ስለሚችል በበሽታው የመያዝ እድላችን ሰፊ ነው ብለን ስለምናሰብ ስጋት ላይ ነው። የተጠናከረ የመከላከል ስራዎች በመስራት ላይ እንደሆኑ የሚናገሩት የጤና መምሪያ ኃላፊው መከላከሉን ውጤታማ ለማድረግ የአጋዥ አካላትን ድጋፍ ጠይቀዋል። ባለን የአቅምና ሰው ኃይል ርብርብ አድርገን ወደ ሌላ እንዳይሰፋ ኮንትሮል ለማድረግ ጥረት ያደረግንበት ሁኔታን ያለው። ዞሮ ዞሮ አሁንም ቢሆን በቀጣይነት እንዲህ አይነት ነገር ቢከሰት ብዙ ነገር እገዛ ያስፈልጋል። በሸልተሩም፣ በግብአቱም እና በ ሰው ኃይልም ጭምር ና አሁን ላይ በተደረገው ርብርብ በዚህ ደረጃ ላይ በስፋት ወደ ሌሎች ሳይዛመር ኮንትሮል ለማድረግ ተሞክሯል። በቀጣይነት አሁን መጪውን ክረምት ከመሆኑ ጋር ተያይዞ የኩፍኝም ሆነ ሌላም መሰል ወረርሽኝ እንዳይከሰት ቅደም ከሚመለከተው አካል ጋር የጋራ አድርገን እየሰራን ያለንበት ሁኔታ ያለው፣ ነገር ግን ያው የሚመለከተው አካል በዚህ ጉዳይ ላይ በደንብ መተጋገዝ ና መረባረብ ይጠይቃል። ከኦሮሚያ ክልል ልዩ ልዩ ዞኖች ተፈናቅለው በደብረ ብርሃን ከተማ በሚገኙ ስድስት መጠለያ ጣቢያዎች የሚኖሩ ተፈናቃዮች ቁጥር ሰላሳ ሺህ እንደሚ ሚደርስ የከተማ አስተዳደሩ ምክትል ከንቲባ ማስታወቃቸው ይታወሳል። ለአሜሪካ ድምፅ መስፍን አራጌ ነኝ። ከደሴ ወደ ተከታዩ ዘገባ ስናልፍ ደግሞ በኢትዮጵያ ካሉ ሃምሳ ሺህ ትምህርት ቤቶች ከፊሉ በጥራታቸው ከደረጃ በታች እንደሆኑ የትምህርት ሚኒስቴር አስታወቀ። ትምህርት ቤቶቹ አስፈላጊ መሰረተ ልማት የሌላቸው ስለሆኑ ለመማር ማስተማር ምቹ አይደሉም ተብለዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የትምህርት ጥራትን ለማሻሻል የእነዚህን ትምህርት ቤቶች ደረጃ ማሳደግ እንደሚያስፈልግና ይህንንም ለማከናወን ሀገራዊ የሕዝብ ንቅናቄ እንደሚጀመር ተናግረዋል። በኅብረተሰብ ተሳትፎ የትምህርት መሰረተ ልማትን ማሻሻል በሚደረገው ሀገራዊ ንቅናቄ በአምስት ዓመት የሁሉንም ትምህርት ቤቶች ደረጃ ለማሻሻል እንደታቀደም አመልክተዋል። ለአሜሪካ ድምጽ አስተያየት የሰጡ ባለሙያዎች በበኩላቸው የመምህራን አቅምና የኑሮ ደረጃ አብሮ ካልተሻሻለ መሰረተ ልማት ብቻውን የትምህርት ጥራት አያረጋግጥም ብለዋል። ገብረ ሚካኤል ገብረ መድህን ዝርዝራለሁ። የትምህርት ሚኒስቴር አደረግኩት ያለው ጥናት በኢትዮጵያ ካሉት ሐምሳ ሺህ ትምህርት ቤቶች ውስጥ ከሰባ አንድ በመቶ በላይ የሁለተኛ ደረጃ ትምህርት ቤቶች እና ከሰማኒያ ስድስት ከመቶ በላይ የአንደኛ ደረጃ ትምህርት ቤቶች ለመማር ማስተማር ሂደት የማይበጅ ከባቢ ያላቸው በጥራታቸውም ከደረጃ በታች እንደሆኑ አመልክቷል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በየጊዜው እያሽቆለቆለ ላለው የትምህርት ጥራት ለመማር ማስተማሩ ምቹ ያልሆነው የትምህርት ቤቶቹ ከባቢና ያልተሟላ መሠረተ ልማት አስተዋጽኦ ማድረጉን ይናገራሉ። ተማሪዎቻችን ትምህርት ቤት በሚሄዱ ጊዜ የሚማሩበት ትምህርት ቤት ምን ይመስላል? ትምህርት ለመማርና ለትምህርት ፍቅር እንዲያድርባቸው ትምህርት ቤት ለመሄድ ፍላጎት እንዲያድርባቸው የሚያደርግ ነው ወይ? ስለ ሕይወታቸው የወደፊት ሁኔታ የበለጠ ጉጉት እንዲያድርባቸውና የበለጠ ተግተው እንዲሰሩ የሚያደርግ ነው ወይ? የትምህርት ቤት ኢንፍራስትራክቸር፣ በአጠቃላይ የትምህርት ቤት መሰረተ ልማት ምን ይመስላል? ውሃ አላቸው ወይ? መብራት አላቸው ወይ? ኢንተርኔት ያገኛሉ ወይ? በአንድ ክፍል ውስጥ ያለው የተማሪና የክፍል ጥምርታ ምን ይመስላል? አንዳንድ ቦታዎች እስከ መቶ ሀያ ተማሪ በአንድ ክፍል ገብቶ የሚማርበት ሁኔታ አለ። እነኚህ ሁሉ የትምህርት ጥራትን መሠረታዊ በሆነ መልክ ይወስኑታል። በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የፖሊሲ ጥናት መምህር ዶክተር ከበደ ገነቲም የትምህርት መሠረተ ልማት መጓደል በትምህርት ጥራት ላይ ቀጥተኛ ተጽዕኖ እንዳለው ይገልጻሉ። የትምህርት ግብዓት በጎደለበት ጊዜ ተማሪው ትምህርትን የሚማረው ወይ የግብሪ ውጣ ነው የሚሆነው፣ ቲዎሪ ብቻ ነው። ሰርቶ ማሳያ የለም። ከተሞክሮ መማር የለም። ክፍሉ ደሞ ምቹ ስለአይደለ፣ ተማሪና በትምህርት መካከል ያለው ግንኙነት የተራራቀ እንዲሆን ተማሪው ትምህርቱን እንዲጠላ የሚያደርግና ወደ ትምህርት ቤት መሄድ በሚያስብበት ጊዜ ጭንቀት እያሰበ እንዲሄድ ያደርጋል ለትምህርት የሚሰጠው ቦታ ዝቅተኛ እንዲሆን ያደርጋል በአጠቃላይ የትምህርት ግብዓቶችና ቁሳቁሶች የመማሪያ አካባቢዎች ምቹ አለመሆን ምቹ የመማር ማስተማር ስርዓት እንዳይኖር ስለሚያደርግ ቀጥታ ከትምህርት ጥራት ጋር ቁርኝት አለው ማለት ነው ምን ማለት ነው ትምህርት ጥራትን ያበላሻል ማለት ነው ፕሮፌሰር ብርሃኑ ነጋ መንግስት የትምህርት ጥራትን ለማሻሻል የተለያዩ እንቅስቃሴዎችን እያደረገ እንደሆነ ተናግረው ያለበቂ የትምህርት መሰረተ ልማት ጥረቱ ውጤታማ እንደማይሆን ሆን አስረድተዋል። ይሁንና የ50 ሺህ ትምህርት ቤቶችን ደረጃ ማሻሻል በመንግስት አቅም ብቻ ስለሚያዳግት በህዝብ ንቅናቄ ለማከናወን መታቀዱን አመልክቷል። በአንድ በኩል በመንግስት አቅም መስራት የሚቻል አይደለም ር በጣም ረጅም ጊዜ የሚፈጅ ነው። ስለዚህ ህብረተሰቡ መሳተፍ አለበት፣ ቢኮዝ የልጆቹ ጉዳይ ነው። በሌላ በኩል ግን የበለጠ ደግሞ ሌላ ኢምፖርታንት የሆነ መልእክትም ነው አስተላለፍ የምፈልገው። ያ ደግሞ ምንድን ነው? ይሄንን ነገር አዋጥቶ የሰራ ማህበረሰብ ነገ ትምህርት ቤቶቹ የኔ ናቸው ብሎ ማሰብ ይጀምራል። ትምህርት ቤቶቹን መከታተል ይጀምራል። ጥሩ ትምህርት የማይሰጡ ከሆነ ለምንድን ነው የኔ ልጆች ጥሩ ትምህርት ቤት የማያገኙት ለማለት የሚያስችል የሞራል ልዕልና ይኖረዋል። አምሳ ሺሁንም ትምህርት ቤቶች ለመስራት ነው በሚቀጥሉት አምስት ዓመታት ምፍል ሁሉን የትምህርት መሰረተ ልማት ያልተሟላለት እያንዳንዱ ተማሪና በዛ ምክንያት ጥሩ ትምህርት የማያገኝ ተማሪ ለራሱ ብቻ ሳይሆን ለአገርም ጉዳት ዘርፎር ሁሉም ተማሪ እኩል እድል እንዲኖረው እንፈልጋለን። ያንን መሰረት አድርገን ነው ይህን ካምፔን የጀመርነው። ነው ለአንድ ዓመት አድርግ ነው የሚቀጥሉት አምስት ዓመታት ሙሉ ለሙሉ ይህንን አሻሽለን ትምህርት ቤቶቻችን በሙሉ ለኢትዮጵያውያን ተማሪዎች የሚመጥኑ እንዲሆኑ ማድረግ ኃላፊነት አለብን ብለን የተነሳ በአዲስ አበባ ዩኒቨርሲቲ የመምህራን ትምህርትና የትምህርት አመራር ማዕከል አስተባባሪ ዶክተር ደጀኔ ንጉሴ ንቅናቄው ውጤት ሊያመጣ ይችላል ካሉ በኋላ የትምህርት ቤቶች ግብዓትም ግን አብሮ መታሰብ እንዳለበት ያመለክታሉ። አሁን በትምህርት ቤት ማሻሻል ላይ እንግዲህ እንደ አንዱ ትልቅ ኮምፖነንት ሳቢ የሆነ የትምህርት ቤት ከባቢ መፍጠር ከምለው ጋር ፋሲሊቲ አብሮ የሚገኝ ነው። እዛ ላይ አሁን የሚያስፈልጉት ቤዚክ የሆኑ ነገሮች አሉ፣ መታለፍ የሌለባቸው። መጽሐፍ ካልተሟላ በጣም አስቸጋሪ ነገር ነው። በመምህሩ ኦዲንቴሽን ብቻ ልሆን አይችልም። ኮምፒዩተር ካልተሟላ ተማሪ እንዴት አድርጎ ልማርበት ይችላል? አሁን በጣም ተማሪዎች መካከል ያለው ልዩነት የሚፈጠረው በውጤታቸው ላይ አሁን የዘንድሮውን ማትሪክ እንኳን አይተህ ከሆነ በብዛት ያለፉት የከተማ ተማሪዎች ናቸው፣ ከተማ አካባቢ ያሉት ተማሪዎች ናቸው። ያ ለምንድን ነው ሊሆን የሚችለው? ከተማ አካባቢ ያሉት ትምህርት ቤቶች የተለያዩ የትምህርት ግብዓቶችን በአንጻራዊነት ይሟላላቸዋል። እና እነኚህም ፋሲሊቲዎች ማሟላት ቀጥታ ትምህርት ጥራት ብቻም ሳይሆን ከፍትሃዊነትም ጋር ይገናኛል። በሀገራዊ ንቅናቄው በየደረጃው ያለው ማህበረሰብ፣ ባለሀብቶች፣ ታዋቂ ግለሰቦች እንዲሁም መንግስታዊና መንግስታዊ ያልሆኑ ድርጅቶች በገንዘብና በጉልበት ይሳተፋሉ ተብለዋል። ዶክተር ከበደ ገነቲ በበኩላቸው የትምህርት ጥራትን ለማሻሻል የትምህርት ቤቶችን መሰረተ ልማት ከመገንባት ያለፈ ስራ እንደሚጠይቅ ያስገነዝባሉ። ትምህርት ጥራትን በምናስብበት ጊዜ ምሉውነትን ማሰብ ስላለብን አንደኛው የመምህራን ብቃት ነው። በዛ ላይ ሳይታክቱ መስራት ያስፈልጋል። ሌላኛው ደግሞ በተማሪው የመማር ባህሉ ራሱ ላይ ባህላችን ለስራ ታታሪ፣ ለማጥናት ለመስራት፣ ለመለወጥ፣ ለቴክኖሎጂ ትጉ የወደ ትውልድ መፈጠር አለበት። ወላጅም ማህበረሰቡም በአጠቃላይ ለትምህርት የሚሰጠው ቦታ ከፍ ሊል ይገባል። ዶክተር ደጀኔ ንጉሴ ደግሞ የትምህርት ጥራት እንዲሻሻል የመምህራን ኑሮ መለወጥ አለበት ይላሉ። ስለመማር ማስተማር ስናስብ መምህሩ ነው ያለው። ቀጥታ ፊትለፊት ተማሪዎች የሚያገኙት መምህሩን ነውና መምህሩ ደግሞ የሚያስተምረው ራሱ መጀመሪያ መኖር ሲችል ነው ሰጥ የሆነ ነገር ህይወት ሊኖሩ ይገባል። መምህሩ እንደዛ ካልሆነ መምህሩ ስለሚከፍለው የቤት ኪራይ እያሰበ ልጁን ቋጥሮ የሚልከውን ምግብ ኬት ይመጣል ብሎ እያሰበ ወደ ትምህርት ቤት የሚልከውን ልጁን እንዴት አድርጎ ጥራት ያለው ትምህርት ሊሰጥ ይችላል? እና ሙያውን እንትተውት እየወጡ እኮ ነው። ትምህርት ቤት ውስጥ ያሉት ዝም ብሎ በአካል ነው እንጂ ያሉትም ሌሎች ፊልዶችን እየተማሩ ነው፣ በጎን እየተማሩ እየወጡ ነው ያሉት የትምህርት ቤቶች መሠረተ ልማት ማሻሻያ ሀገራዊ ንቅናቄው በሚመጣው እሁድ በፌዴራል ደረጃ ተጀምሮ በቀጣይ ሳምንት ደግሞ በሁሉም ክልሎች እንደሚቀጥል ተገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። በተከታይ ዘገባ ደግሞ ወደ ምስራቅ አፍሪካዊቷ ሀገር ኬንያ ነው የምናልፈው። በፌስቡክ አውታር ላይ ይዘት ተቆጣጣሪ ወይም ሞዴሬተር ሆነው በሚሰሩበት ወቅት እጅግ አሰቃቂ የሆኑ ትዕይንቶችን በመመልከታቸው ለድህረ አደጋ ሰቀቅን መዳረጋቸውን የሚናገሩና ያለ አግባብ ከስራ መታገዳቸውን የሚገልጹ የአፍሪካ ውስጥ ተቀጣሪዎች በኬንያ ክስ አቅርበዋል። የፌስቡክ ተቋም ከመሰል የይዘት ተቆጣጣሪዎች የቀረበበት ክስ በ2020 የአውሮፓውያኑ ዘመን በድርድር ከተፈታ ወዲህ ከዩናይትድ ስቴትስ ውጭ የቀረበበት የመጀመሪያው ክስ ነው። አሶሴትድ ፕሬስ ያጠናቀረውን ዘገባ ሀብታሙ ስዩም ያቀርበዋል። እምባ የሚታገለው ናታን ኮንዚማና በቀን ለስምንት ሰዓታት ያክል በፌስቡክ ላይ የሚወጡ ይዘቶችን የሚቆጣጠርበት ሥራው ከተቀረው ዓለም እይታ የሚታገዱ እጅግ አሰቃቂ የሆኑ ትዕይንቶችን እንዲመለከት አድርጎታል። ሕፃናት ወሲባዊ ጥቃት ሲደርስባቸው አይቻለሁ። ይህም በእጅጉ ልቤን ነክቶኛል። እናት እንደ ፍየል ስትታረድ መመልከቴን ከጭንቅላቴ ላጠፋው አልችልም። አንዳንዶቻችን የመጣነው ዘር ማጥፋትን የመሳሰሉ ድርጊቶች ከተፈጸመባቸው አገራት ነው። ናታን ስሜታቸው ከቁጥጥር ውጭ የሆነባቸው የሥራ ባልደረቦቹ ይጮሁና ያለቅሱ እንደነበርም ይናገራል። ናታን ኮንዚማና የማኅበራዊ ሚዲያ የይዘት ተቆጣጣሪዎች ላይ ጉዳት የሚተው የሥራ ሁኔታን በመጥቀስ የፌስቡክ ተቋምንና የቀጠናው ሥራ ተቋራጭ ሳማ ድርጅት ላይ ክስ ካቀረቡ ወደ ሁለት መቶ የሚጠጉ የቀድሞ ሠራተኞች መካከል አንዱ ነው። የፌስቡክ ተቋም ከመሰል የይዘት ተቆጣጣሪዎች የቀረበበትን ክስ በድርድር ከፈታ ውዲህ ከዩናይትድ ስቴትስ ውጪ የቀረበበት የመጀመሪያው ክስ ነው። የከሳሾቹ ቡድን አባላት የፌስቡክ ሥራ ተቋራጭ በሆነው ድርጅት ናይሮቢ፣ ኬንያ ውስጥ ተቀጥረው ይሰሩ ነበረ። እኒህ ሠራተኞች የሚለጠፉ ጽሑፎችን፣ ቪዲዮዎችን፣ መልእክቶችና ሌሎች በአውታሩ ላይ ከመላ አፍሪካ የሚወጡ ይዘቶችን ይቆጣጠራሉ። ሕገ ወጥና ጎጂ የሆኑ የፌስቡክን አገልግሎት ደንብ የሚጥሱ ይዘቶችን ከአውታሩ ያስወግዳሉ። ናታን ኩንዚማ በድጋሚ ፌስቡክ ፖሊሲ ብሎ የሚጠራቸውን መጽሐፍት አዘጋጅተዋል። ምን አይነት አቅጣጫ መከተል እንደሚገባን የሚያሳዩን የአገልግሎት ደንብና መመሪያዎች ናቸው። ይህ ይዘት በአውታሩ ላይ መቆየት አለበት ወይንስ ሊወገድ ይገባዋልን የሚሉትን የምንወስንበት ብቻ ነው። እናንተ ካለ ስጋት የፌስቡክ ገጽን ማሰስ የቻላችሁት እንደ እኔ ያለ በስክሪናችሁ ላይ የሚመጣውን የሚቆጣጠር ሰው በመኖሩ ነው። ይዘቱ በዚያ መቀመጡ ትክክል መሆን አለመሆኑን ከወሰንኩ በኋላ ሌላ ሰው ሳይመለከተው አስወግደዋለሁ። ሳማ የተባለው ድርጅት የይዘት ቁጥጥር ተቋራጭነት ስራውን ማቆሙን ተከትሎ ሰራተኞቹን አሰናብተዋል። ክሳቸው እልባት እንዲያገኝ የስራ ውላቸው እንዲራዘም በፍርድ ቤት የተላለፈውን ትዕዛዝ ድርጅቶቹ እንዳላከበሩ ከሳሾች ይናገራሉ። ፌስቡክም ሆነ ሳማ ከሰራተኞች ቅጥር ጋር የተያያዘውን አሰራራቸውን ይሟገቱለታል። የይዘት ተቆጣጣሪዎቹ ጠበቆች ጉዳዩ መቼ እልባት እንደሚያገኝ እርግጠኞች አይደሉም ገንዘባቸው እየተመናመነ የሥራ ፈቃዳቸው ጊዜ እየተገባደደ ከሚታገሏቸው አሰቃቂ ምስሎች ትውስታ ጋር ተዳምሮ ከሳሾቹ ተስፋ እያጡ እንደሆነ ይገልጻሉ የ33 ዓመቱ ናታን ንኩንዚማና የይዘት ቁጥጥር ሠራተኞች የፌስቡክ ተጠቃሚዎችን ከጥይት ለማዳን እንደ ቆሙ ወታደሮች ይቆጥራቸዋል እኒህ ተቆጣጣሪዎች አሰቃቂ የግድያ ራስን የማጥፋትና ወሲባዊ ጥቃቶችን ከተመለከቱ በኋላ እኒህ ይዘት ክለቶች መወገዳቸውን ያረጋግጣሉ። ሆኖም ግን ለመሰል አሰቃቂ ይዘቶች መጋለጥ ናታንን ለመሰሉ የፖለቲካና የዘር ግጭቶችን ሸሽተው ከሀገራቸው በወጡት ዘንድ የቆየ የሰቆቃቱ ውስታን ይቀሰቅሳል። የይዘት ተቆጣጣሪዎቹ ጥቂት ድጋፍና የሚስጥር ጠባቂነት ባህልን ብቻ ነው ያገኙት የሚስጥር ጥበቃ ውል ስልክን መሳይ የግል መሳሪያዎች በሥራ ቦታ አይፈቀዱም። የይዘት ተቆጣጣሪዎች ደሞዝ 429 ዶላር ነው። ኬንያዊ ያልሆኑ መጠነኛ አበል ሊጨምርላቸዋል። መቀመጫውን ዩናይትድ ስቴትስ ያደረገው የፌስቡክ ሥራ ተቋራጭ ሳማ መጠነኛ የድኅረ አደጋ ስቀቀን ማማከር አገልግሎት በናይሮቢ ቢሮ ውስጥ ይሰጥ እንደነበረ ናታን ይናገራል። አማካሪዎቹም እሱና የሥራ ባልደረቦቹ የሚጋፈጡትን በተመለከተ ለመርዳት በቂ ስልጠና ያላገኙ እንደነበሩም ያወሳል። የአእምሮ ሕክምና ማግኘት የተሳነው ናታን ንኩን ዚማና አሁን ፊቱን ወደ ቤተ ክርስቲያን አዙረዋል። ፌስቡክ የስራ ተቋራጮቹ ከዘርፉ ደረጃ ከፍ ባለ ሁኔታ እንዲንቀሳቀሱና በስራ ቦታ ላይ ደግሞ በሰለጠኑ ባለሙያዎች ሰራተኞች ድጋፍ እንዲሰጣቸው የውል ግዴታ መኖሩን ይገልጻል። የድርጅቱ ቃል አቀባይ በኬንያው ጉዳይ ላይ ግን አስተያየት ከመስጠት ተቆጥበዋል። ሳማ ድርጅት በበኩሉ በኢሜይል ለአሶሽትድ ፕረስ በላከው መልእክት ተቀጣሪዎቹን በቀጠናው ከሚከፈለው ዝቅተኛ የደሞዝ እርከን አራት እጥፍ ይከፍላቸው እንደነበረ፣ ከቅጥር በፊት ከወንድ ሰራተኞቹ መካከል 60 በመቶ፣ ከሴት ሰራተኞች መካከል ደግሞ ሰባ በመቶ ከዓለም አቀፍ የድህነት ወለል በታች ይኖሩ እንደነበረ ገልጸዋል። ሳማ ሁሉም ሰራተኞቹ ካለንዳሽ ጎጂ ውጤት ገደብ የሌለው የምክር አገልግሎት ይሰጣቸው እንደነበረም ይከራከራል። በፍርድ ቤት የተላለፈው የሥራ ቅጥር ማራዘሚያ ትእዛዝም ግራጋቢ በቀጣይ ውሳኔ በመሻሩም ተፈጻሚ እንደማይሆን አስታውቀዋል። በአጋካሃን ዩኒቨርሲቲ የሚዲያ ጥናት መምህር የሆኑት ጆርጅ ናያቡያ ወደ ፍርድ ቤት የቀረበው ጉዳይ የዓለም አቀፉን ማህበረሰብም ያነቃ እንደሆነ ይናገራሉ። እነዚህ ሰዎች ለፍርድ ቤቱ የተናገሩትና እስካሁን ያደረጉት የተቃውሞ እንቅስቃሴ አይናችንን ገልጦልናል በምን አይነት የሥራ ሁኔታ ውስጥ እንደቆዩ እንዲሁም ምን አይነት ጉዳዮችን ሲጋፈጡ እንደቆዩ በማሳወቅ ረገድ የመንግሥትና የንግድ ማኅበራትን አይንም ገልጠዋል። መንግሥትና የሲቪል ማኅበራት ብቻ ሳይሆኑ የዓለም አቀፉ ማኅበረሰብ ሁሉም ሰው እርግጠኛ ነኝ በአሁኑ ሰዓት ትኩረት ሰጥቷል። ይህ ሥራ ብዙዎቻችን ያልተዘጋጀንበት አይነት ሥራ ነው። አብዛኞቹ እነዚህ ወጣቶች ዝግጁ አልነበሩም። ስለሆነም ለወደፊቱ የሚኖር ማናቸውም ጣልቃ ግብነት ጉዳዩን ሳይሆን ያለፉበትንና ክሳቸውን ለመደገፍ ያቀረቡትን ማስረጃ መሠረት ያደረገ ይሆናል። የይዘት ተቆጣጣሪዎቹ እጣ ፋንታ በኬንያ ፍርድ ቤት ላይ ወድቋል። ቀጣዩ የፍርድ ቤት ቀጠሮ በአውሮፓውያኑ ለሐምሌ አስር ተቀጥረዋል። ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ ጋዜጠኞች በጦርነት ቀጠናዎችና የወንጀል አድራጎት በተፈጸመባቸው ቦታዎች ጨምሮ በተለያዩ ስፍራዎች እየተገኙ ዘገባዎችን ያጠናቅራሉ። ታዲያ ጋዜጠኞች ከሙያቸው በተያያዘ የሚያጋጥሟቸው አስጨናቂ ሁኔታቸው በራሳቸው የአይምሮ ጤና ላይ ምን ያክል ጫና ያሳድሩባቸዋል? የቶሮንቶ ዩኒቨርሲቲ በስፋት ጥናት አካሂዶበታል። ለጋዜጠኞቹ ሊሰጥ ስለሚገባው ድጋፍም ምክረ ሀሳብ አቅርቧል። የአሜሪካ ድምጿ ክርስቲና ካይቾ ዴ ስሚት ከኒውዮርክ ዘገባ አጠናቅራለች። ቆንጅታየ ታቀርበዋለች። የረሀብ ቸነፈር፣ ጦርነት፣ የተፈጥሮ አደጋ ወይም አመፅ በሚካሄድባቸው ቦታዎች ተሰማርተው የሚዘግቡ ጋዜጠኞች የሙያቸው ጸባይ በራሳቸው ላይ የሚያስከትለው ጉዳት ይኖራል። የቶሮንቶ ዩኒቨርሲቲው የስነ አእምሮ ህክምና ፕሮፌሰር አንቶኒ ፋይንስታይን ሊያጠኑ የተነሱበት ጥያቄ ይህ ነው። ፕሮፌሰር ፋይንስታይን ላለፉት 23 ዓመታት በ1100 ጋዜጠኞች ላይ የተካሄዱ የዳሰሳ ጥናቶችን ሰብስበው በውጊያ ግንባሮች ላይ ተገኝተው የሚዘግቡ ጋዜጠኞችና ብዙ ከባድ ባልሆኑ ዘገባዎች ላይ የሚሰማሩ ጋዜጠኞች መካከል ያለውን ልዩነት አጥንተዋል። ፕሮፌሰሩ ግንባር ላይ ያሉ ጋዜጠኞችና የአእምሮ ጭንቀታቸው ሁኔታ በሚል መሪ ርዕስ ያካሄዱት ጥናታቸው ታዲያ ከወንዶቹ ጋዜጠኞች ይበልጥ ሴቶቹ ጋዜጠኞች ለኃይል ድርጊት ተጋላጭ በመሆናቸው የተነሳ ይበልጡን ተጎጂዎች እነሱ መሆናቸውን ጥናታቸው ማሳየቱን ነው ፕሮፌሰሩ የሚያመለክቱት። ለድባቴ ተጋላጭ የሚሆኑት በሙሉ ከወንዶቹ ይበልጥ ሴቶቹ ጋዜጠኞች ናቸው። ይህን ደግሞ ጥናት ባካሄድንባቸው በሁሉም አገሮች አይተናል። በጥናታችን ብዙ ሀገሮችን ተመልክተናል። አገር ወይም የሕዝቡን ባህል ሳይለይ ሁሉ ጋር ያገኘነው ተመሳሳይ ውጤት ነው። ከወንዶቹ ይበልጥ ሴቶቹ ጋዜጠኞች ተጋላጮች ናቸው። ታዲያ የዜና ተቋማት መውሰድ የሚችሉት እርምጃ አለ? አለሰን ባስከርቪል የሮይተርስ የዜና ወኪል የኤዲቶሪያል ሴኩሪቲ ልዩ ባለሙያ ናቸው። የስራ ኃላፊነታቸው በግጭት አምባዎች ለዘገባ የሚሰማሩ ጋዜጠኞች የሚያስፈልጋቸውን ድጋፍ ሁሉ እንዲሟላላቸው ማድረግ መሆኑን ገልጸዋል። የሰዎችን ደህንነት የምንከታተል እንደ መሆናችን በተጨማሪ እንደዚያ ላለው ችግር ምን ያክል ተጋላጭ እንደሆኑ እና በአይምሮ ጤናቸው ላይ ምን አይነት ጉዳት እንደሚያስከትል መረዳት አለብን። በእንግሊዝኛ ፖስት ትራማቲክ ስትረስ ዲስኦርደር በአጭሩ ፒቲኤስዲ ተብሎ የሚጠራው ሰዎች በአንዳች ከባድና አስፈሪ ሁኔታ ውስጥ ካለፉ በኋላ የሚከሰት የአእምሮ ሁከት እንዳለ በአሜሪካ የአእምሮ ሐኪሞች ማህበር መጀመሪያ እውቅና የተሰጠው እንደ አውሮፓውያን የዘመን አቆጣጠር በ1980 ዓ.ም ሲሆን በዜና ተቋማት ውስጥ ግን በዘጋቢዎች ላይ እንዲህ ያለው የአእምሮ ሁከት ሊከሰት እንደሚችል በተፋጠነ መንገድ እውቅና አላገኘም። ሃና ስቶርም ሄድላይንስ ኔትወርክ የተባለ ለዜና ድርጅቶች የአእምሮ ጤና ድጋፍ የሚሰጥ ድርጅት የመሰረቱ ናቸው። ችግሩ መኖሩን ማወቅ አስፈላጊ መሆኑን ሲያስገነዝቡ እንዲህ ብለዋል። በአሁኑ ጊዜ የዜና ተቋማት ችግሩ መኖሩን መቀበል፣ በግልጽ መነጋገር፣ መፍትሄ መፈለግ እንደሚገባ እየተገነዘቡት መጥተዋል። የቶሮንቶ ዩኒቨርስቲው የአእምሮ ሕክምና ፕሮፌሰር ፋይንስታይን ከ20 ዓመታት በላይ በወሰደው የዳሰሳ ጥናታቸው ብዛት ያለው መረጃ አሰባስበዋል። የባልካኑንና የኢራቁን ጦርነት እንዲሁም የመስከረም አንዱን የሽብርተኛ ጥቃት ደግሞም ሜክሲኮ ውስጥ ከሶስት አስያዥ ቁሶች ጋር የተያያዙ ሁከቶችን ጨምሮ በርካታ የተለያዩ የዘገባ ስምሪቶች ላይ የነበሩ ጋዜጠኞችን በማነጋገር የተሰባሰበው መጠነ ሰፊ መረጃ የጋዜጠኞች ደህንነት ዙሪያ ለሚሰሩ ባለሙያዎች ትልቅ ጠቀሜታ እንዳለው ተጠቁመዋል። እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። የመጀመሪያው አጋማሽ ላይ የተካተቱትን መሰናዶቻችንን አጋባደን ወደ ሁለተኛው ሳምንታዊ ነው ዝግጅቶቻችን የምናልፈው። ቀጣዩ ሳይንስና ቴክኖሎጂ ነው። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ሁሉም አሜሪካውያን ፈጣን የኢንተርኔት አገልግሎት ማግኘታቸውን እርግጠኛ መሆን እንደሚፈልጉ ተናግረዋል። የዩናይትድ ስቴትስ አገልግሎቱን ለማስፋትም ከ40 ቢሊዮን ዶላር በላይ ኢንቨስትመንት መድባለች። የአሜሪካ ድምጽ ዘጋቢ ጁሊ ታቦ ያጠናቀረችውን ዘገባ ደረጃ ደስታ ያቀርበዋል። ብዙዎቹ አሜሪካውያን የፈጣን ኢንተርኔት ባለቤት መሆናቸውን እንደ ተራ ነገር ስለሚያዩት ብዙም አያስጨንቃቸውም። በሚሊዮኖች የሚቆጠሩ የገጠር ነዋሪዎች እና ብዙም ተቋማዊ አገልግሎት የማያገኙ የማህበረሰብ ክፍሎች ግን ከኢንተርኔት አገልግሎት ውጭ ናቸው። በአሜሪካ እያንዳንዱን ሰው የኢንተርኔት ተጠቃሚ ማድረግ እንችላለን። ይህንን የዲጂታል ተደራሽነት ልዩነት ለመሙላት የዩናይትድ ስቴትስ ፕሬዝደንት ጆ ባይደን 8.5 ሚሊዮን ቤተሰቦችና አነስተኛ የቢዝነስ ድርጅቶችን እንደ ኤሮፓ አቆጣጠር በ2030 የፈጣን ኢንተርኔት ተጠቃሚ ለማድረግ ከ40 ቢሊዮን ዶላር በላይ የቅዱ አካል አድርገው ለመመደብ ቃል ገብተዋል። በፈጣን ኢንተርኔት ኢንቨስትመንት ከእስከዛሬዎቹ ጋር ሲነጻጸር ትልቁ ነው። ምክንያቱም በዛሬው ኢኮኖሚ ለእያንዳንዱ ሰው እንዲሰራ የኢንተርኔት አገልግሎቱም ልክ ኤሌክትሪክ እንደነበረው፣ እንደ ውሃ ወይንም እንደ ሌሎች መሠረታዊ አገልግሎቶች እንደነበረው አስፈላጊ ነው። እንደ ኤሮፓ አቆጣጠር በ2021 የተጀመረው የተመጣጣኝ ኢንተርኔት አገልግሎት ተደራሽነት ፕሮግራም ዲ አፎርደብል ኮኔክቲቪቲ ፕሮግራም ወይም ኤሲፒ አገልግሎቱ ያስፈልጋቸዋል ተብሎ ለታመነባቸው ቤተሰቦች በወር እስከ 30 ዶላር ይከፍላል። በፌዴራል መንግስቱ ተለይተው የሚታወቁ የማህበረሰብ ቡድኖችን የኢንተርኔት ወጪ ለመሸፈን በወር 75 ዶላር እንዲሁም በላፕቶፕ ዴስክቶፕ ኮምፒውተሮች እና ታብሌቶች ግዢ ለአንድ ጊዜ እስከ 100 ዶላር የሚሆን ቅናሽ ይሰጣል። አስተዳደሩ በመላ አገሪቱ ከሚገኙ ከሶስት መቶ በላይ ከሆኑ የህብረተሰብ ማዕከላት በተለይም በገጠር ካሉ የማህበረሰብ ክፍሎች ጋር በመስራት የብሮድ ባንድ አገልግሎት እንዲያገኙ ያግዛል። ኪም ኪናን መሰረተ ሃሳቡን በማዳረስ የሚያግዘው መንግስታዊ ያልሆነው የዲጂታል ፕሮግሬስ ተቋም የፖሊሲ ኃላፊ ናቸው። ግባችን ሰዎች ይህንን ፖሊሲ የተረዱ የሚሰራ መሆኑ የገባቸው መሆኑን ማረጋገጥ ነው። ይሁን እንጂ የተደራሽነቱ ፕሮግራም በሚቀጥለው ዓመት የተመደበለትን ገንዘብ ሊጨርስ ይችላል የሚል ስጋት አለ። ኪናን ይህን መስተካከልና መፈታት እንዳለበት በማመን አጥብቀው የሚከታተሉት ነገር ነው። ይህ ፕሮግራም በአውሮፓውያኑ ሚያዝያ 2024 ላይ ሊያልቅ ይችላል። በሁሉምና በማንኛውም ቦታ ላለ እያንዳንዱ ሰው መንገራችንን ማረጋገጥ አለብን በተለይም ለተወካዮቻችን የህዝብ አስተያየት በሚደመጥባቸው ቦታዎች በሙሉ ይህ ወደፊት መቀጠል ያለበት ነገር ነው። የባይደን ሀሪስ አስተዳደር የፈጣን ኢንተርኔት አገልግሎት ተደራሽነት የቅንጦት መሆኑ አብቅቷል። በዛሬው ማህበረሰብ ሙሉ ተሳትፎ እንዲኖረው ለሁሉም ዜጋ የግድ አስፈላጊ የሆነው ነገር ነው ብለዋል። ዝግጅታችን እንደቀጠለ ነው። ተከታዩ ደግሞ ሳምንታዊው ተፈጥሮና አካባቢ ሳይንስ ነው። የተባበሩት መንግስታት ድርጅት ከፊታችን ቅዳሜ እንደ አውሮፓውያን አቆጣጠር ከሐምሌ አንድ ቀን ጀምሮ ዩጋንዳ ለሚገኙ ስደተኞች የሚሰጠውን የምግብ እርዳታ ሊቀንስ አቅዷል። ከየትኛውም የአፍሪካ ሀገር የሚበልጥ ብዛት ያላቸው ስደተኞች የተጠለሉት ደግሞ ዩጋንዳ ውስጥ ነው። የምግብ እርዳታው መቋረጥ ታዲያ አስቀድሞም በአየር ንብረት ለውጥ የተነሳ ችግር ላይ ያሉትን ስደተኞች ይጎዳል። የመንግስታቱ ድርጅት የዓለም ምግብ ፕሮግራም የእርዳታው መቋረጥ በከፋ ሁኔታ ችግር ላይ ያሉትን ብቻ እንድንረዳ ያስገድደናል ብሏል። ሀሊማ አቱማኒ ዩጋንዳ አቦንጊ ወረዳ ከሚገኘው ከፓሎሪኒያ የስደተኛ መጠለያ ጣቢያ የጠናቀረችው ዘገባ ዝርዝሩን ይዟል። ቆንጂት ታየ ታቀርበዋለች። ፓሎሪኒያ የስደተኛ መጠለያ ካምፕ ውስጥ በየደጁ የተዘራው በቆሎ እያደገ ነው። ክፋቱ ይህ ነው የሚባል ምርት እያፈራ አይደለም። የዘጠኝ ልጆች አባት የሆኑት ኤድ አልፍሬድ ፊት አንድ ሁለት ጆንያ ያህል በቆሎ ሰበስብ ነበር። ዘንድሮ ግን ድርቁ ስለተራዘመ ምንም አላፈራለኝም ብለዋል። እነዚህ አዝርዕት ድርቅ የሚቋቋሙ አይደሉም። ጥሩ ምርት ለማፍራት ያለማቋረጥ ውሃ ይፈልጋሉ። ዝናብ ከሌለ ምንም አያፈሩም፣ ይደርቃሉ። ዩጋንዳ ከአንድ ነጥብ አምስት ሚሊዮን በላይ ስደተኞችና ጥገኝነት ጠያቂዎች ተቀብላ እያስተናገደች ስትሆን ከአፍሪካ ሀገሮች ትልቁን የስደተኛ ቁጥር ይዛለች። የዩጋንዳ መንግስት ለእያንዳንዱ የስደተኛ ቤተሰብ ጎጆን የሚቀልስበትና ለጓሮው አትክልት የሚሆነው ዘጠኝ ሜትር በዘጠኝ ሜትር ቦታ ይሰጣል። ቢሆንም የአምስት ልጆች እናት እንደሆኑት እንደ ናኢማ ፓኒ ላሉ የስደተኛ ቤተሰቦች ይህ ለመኖር በቂ አይደለም። የሚሰጠን ምግብ በጣም ትንሽ ነው። ልጆች እያደጉ ስለሆነ ብዙ ነው የሚበሉት። ስለዚህ አይበቃንም። የተባበሩት መንግስታት ድርጅት ዩጋንዳ ለሚገኙ ስደተኞች ከሚያስፈልገው ገንዘብ ውስጥ እስካሁን ያገኘው 27 ከመቶውን ብቻ መሆኑን አስታውቆ በመሆኑም ከፊታችን ቅዳሜ ማለት እንደ አውሮፓውያን የዘመን አቆጣጠር ሐምሌ አንድ ቀን ጀምሮ የምግብ እርዳታው በአንገብጋቢነት የሚያስፈልጋቸውን ሰዎች ብቻ እየለየ ለመስጠት እንደሚገደድ አመልክቷል። እነርሱም ሴቶች የሚያስተዳድሯቸው ቤተሰቦች፣ በከባድ ሕመም ላይ ያሉ ሰዎችን የመሳሰሉት ሲሆኑ በየወሩ ሊሰጣቸው ከሚገባው የምግብ ራሽን ስልሳ ከመቶ ይሰጣቸዋል። ሌሎቹ ስደተኞች ደግሞ ለወትሮ ከተመደበላቸው ራሽን ውስጥ ሰላሳ ከመቶውን ብቻ ይሆናል የሚያገኙት። በዩጋንዳ የዓለም የምግብ ፕሮግራም ምክትል ዳይሬክተር ማርከስ ፕራየር በምግብ ድጋፉ መቆረጥ በስደተኞች ላይ ሊደርስ የሚችለውን የከፋ ጉዳት በቅርበት እየተከታተልን ነው ብለዋል። የአመጋገባቸውን ሁኔታ፣ የተመጣጠነ ምግብ እጥረት ይዞታቸውን እንከታተላለን። ስደተኞቹ ሲቸገሩ ምን እንደሚያደርጉም እንመለከታለን። እሱን ማድረጋችን ለዓለም የምግብ ፕሮግራም ለሚሰጡ ወገኖች በአጠቃላይ በስደተኞች እርዳታ ዙሪያ የሚሰሩ አካላት ጋር ሄደን ስለ ሁኔታው ለማስረዳት ይጠቅመናል። ኬንዬ ሞሰስ የስደተኛው ማህበረሰብ መሪ ናቸው። ድርቁና የምግብ ራሽኑ መቆረጥ ስደተኛውን እየጎዳው ነው። አንዳንዶቹ ስደተኞች መጠለያ ካምፑን እየጣሉ እየሄዱ ነው ብለዋል። በአሁኑ ወቅት አብዛኛውን ቤተሰብ የሚመሩት ታዳጊ ልጆች ናቸው። ብዙዎቹ ስደተኞች ተመልሰው ወደ ደቡብ ሱዳን ሄደዋል። ያው እንግዲህ እዚያ ያለው ሁኔታም የሚሻል እንዳልሆነ የታወቀ ነው። ልጆች ደግሞ ቤተሰብ ለማስተዳደር አይችሉም። ዩጋንዳ የሚገኘው የዓለም የምግብ ፕሮግራም እስከያዝነው የአውሮፓውያን 2023 ዓመተ ምህረት መጨረሻ ድረስ ስደተኞቹን የሚረዳበት ቢያንስ 64 ሚሊዮን ዶላር እንደሚያስፈልገው አስታውቋል። ፕሮግራማችንን ወደ ማጠቃለሉ እየተቃረብን ነው። ከመሰናበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ህገወጥ የሰው ዝውውር ሰዎች ሁሉ በራሳቸው ህይወትና ተግባር ላይ የማዘዝ ሰብአዊ መብታቸውን የሚጥስ አድራጎት ነው ሲሉ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የተናገሩትን በመጥቀስ የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል። በአሁን ጊዜ በዓለም ዙሪያ ከ27 ሚሊዮን የሚበልጡ ሰዎች ያንን መብት ተነፍገዋል። ሰዎችን በህገ ወጥ መንገድ ማዘዋወር የህግ የበላይነትን በማዳከም የአቅርቦት ሰንሰለቶችን በማሰናከልና ሁከት በማቀጣጠል ህብረተሰቡን ይጎዳል። ሴቶችን በጾታዊ ማንነታቸው ረገድ፣ ኤልጂቢቲኪው ፕላስ ውስጥ የሚካተቱ ሰዎችን፣ የአካል ጉዳተኞችን፣ በብሔረሰባቸውና በሃይማኖታቸው ህዳጣን ማህበረሰቦችን ጨምሮ ፊቱንም ተገፍተው ያሉ የህብረተሰብ ክፍሎችን ይጎዳል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሰኔ ስምንት ቀን አመታዊ የሰዎች ህገወጥ ዝውውር ሪፖርቱን አውጥቷል። በአለም ደረጃ ይህንን ሰቅጣጭ ተግባር ለመዋጋት መንግስታት ዩናይትድ ስቴትስንም ጨምሮ የሚያደርጓቸውን ጥረቶች በመገምገም የሚወጣ ሰፊ ሪፖርት መሆኑንም እርሳን ቀጹ አውስቷል። የዘንድሮ ሪፖርት አሉ የውጭ ጉዳይ ሚኒስትር ብሊንከን፣ የዘንድሮ ሪፖርት በዓለም ዙሪያ ቀጣይነት ያለው ክንዋኔ እየተመዘገበ መሆኑን የሚያሳይ ነው። በርካታ ሀገሮች የሰዎች ህገወጥ ዝውውርን በመከላከል የአድራጎቱን ሰለባዎች በመንከባከብ ወንጀሉን የሚፈጽሙትን ህግ ፊት በማቅረብ ረገድ መጠነ ሰፊ እርምጃ ማስመዝገባቸውን ሪፖርቱ ይጠቁማል። ብሊንከን ምሳሌዎች ሲጠቅሱም የሴሸልስ መንግስት ፖሊሶችና የአውሮፕላን ጣቢያ ሰራተኞች ህገወጥ የሰው አስተላላፊዎችን ነቅተው በመከታተል ለመያዝ የሚያስችላቸው የተጠናከረ ስልጠና ሰጥቷል። ሆንግ ኮንግ ደግሞ የህገወጥ ዝውውር ሰለባዎች ስለ ውጭ ሀገር የስራ እድል የሚወጡ የሀሰት ማስታወቂያዎችን የሚጠቁሙበት አዲስ የስልክ መስመር ዘርግታለች። ዴንማርክ የህገ ወጥ ዝውውር ሰለባዎችን ለማግኘት አዘዋዋሪዎቹንም ለፍርድ ለማቅረብ የሚውል ተጨማሪ ገንዘብ መድባለች። ሪፖርቱ በርከት ያሉ አሳሳቢ አቅጣጫዎችንም አጉልቶ ሳያሳይ አለማለፉን የውጭ ጉዳይ ሚኒስትሩ ጠቅሰዋል። የመጀመሪያው አስገድዶ የማሰራት አድራጎት መስፋፋቱን መቀጠሉ ነው። ዓለም አቀፍ ወረርሽኝ በዓለም ዙሪያ የአቅርቦት ሰንሰለቶችን አሰናክሏል። በዝባዥ አሰሪዎች ታዲያ ሁኔታውን የተለያዩ ዘዴዎች እየፈጠሩ ዝቅተኛ ደሞዝ ተከፋዮቹንና ሌሎቹንም ሰራተኞች ለመበዝበዝ ተጠቅመውበታል። ሌላው በኢንተርኔት በሚወጡ ማጭበርበሪያዎች አማካኝነት በህገ ወጥ መንገድ ሰራተኞችን የማዘዋወር ተግባር እየተባባሰ መሄዱ ነው። ስራ አጥነት መስፋፋቱን ህገ ወጥ የሰው አዘዋዋሪዎች የሐሰት የስራ ዕድል እያሳዩ ሰራተኛ በመመልመል በዓለም አቀፍ ደረጃ ለሚያካሂዱት ተግባር ተጠቅመውበታል። እውነታው አሉ የውጭ ጉዳይ ሚኒስትር ብሊንከን። ማናቸውም ሰው ወንድም ይሁን ሴት ወይም የትኛውንም የፆታ ማንነት የሚከተል ይሁን በህገ ወጥ አስተላላፊዎች እጅ ሊወድቅ ይችላል። ህገ ወጥ የሰው አስተላላፊዎችን በወንጀል እንዲጠየቁ የሚያደርጉ ህግ አስከባሪዎች ያስፈልጉናል። የህገ ወጥ ዝውውር ሰለባዎችን ስቃይ ተረድተው እንክብካቤ የሚሰጡ የማህበራዊ ጤና ባለሙያዎች እንዲሁም መንግስታትን ተጠያቂ የሚያደርጉ ተሟጋቾችም ያስፈልጋሉ። ማህበረሰቦችም አንድ ላይ ሆነው ሰለባዎቹን መንከባከብ አለባቸው። ዩናይትድ ስቴትስ ሰዎችን በህገወጥ መንገድ ማስተላለፍን ላንዴና ለመጨረሻ ጊዜ ማስቆም ለሚጠይቀው ወሳኝ ስራ ባላት ቁርጠኝነት ጸንታ ትቀጥላለች ሲሉ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የተናገሩትን ጠቅሶ የዛሬው ርዕሰ አንቀጽ ጽሑፉን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች ለምሽቱ የያዝናቸውን ዝግጅቶች በዚሁ አጠቃለናል። ሳስተናግዳችሁ የመሸውት ስመኝሽ የቆየ ነበርኩ። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም፣ ደህና አደሩ።